ሰላም ጤና ይስጥልኝ አድማጮቻችን። የእሁድ ምሽት ሚያዝያ 7 2014 ዓም የጋቢና ቪኦኤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ከአሁን ሰዓት ጀምሮ ቀጣዩን ግማሽ ሰዓት ኤደን ገረመው መሰናዳውን የመራው ከኤልያስ አስማረ ጋር አብሬያችሁ ዘልቃለሁ። ዛሬም እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ቢደገሙ ያልናቸውን መራር ጠን ይዘንላችኋል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በዚህ ሳምንት ከጋበዝናቸው ወጣቶች መካከል ለምሽቱ ቀዳሚ ያደረግነው አብይ አለም ነው። ወጣት አብይ አለም የዛሬ አራት ዓመት ገደማ ሙሉ ኤኮሎጂ የተሰኘ ማረፊያ ቤት ስራ እንዲጀምር አድርጓል። በዋናነት የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረቱን ያደረገው አብይ እንግዶች ትክክለኛውን የኢትዮጵያ አርሶ አደር ህይወት እንዲያውቁና ራሳቸውን በእርሻና በሌሎች ነገሮች ላይ ተሳትፈው እንዲመለሱ ያደርጋል። ከዚህ በተጨማሪም የአካባቢው አርሶ አደሮች ህይወት እንዲቀየር ለማ ለማገዝ እየሰራ ሲሆን እስካሁን ድረስ ገበሬዎች የሶላር ፓወርን እንዲያገኙ ወፍጮ ቤቶችና የውሃ ፓምፖች እንዲኖሯቸው እንዲሁም ሌሎች መሰረተ ልማቶች እንዲሟልላቸው ማድረግ ችሏል። አብይ አለምንና የአካባቢው አርሶ አደር የሆኑትን አባ ጌታነህ ጋሹን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ኢኮሎጅ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣዕመ ጊዮርጊስ የተሰኘ አካባቢ የዛሬ አራት ዓመት ነው ስራውን የጀመረው። የሙሉ ኤኮሎጅ አላሚና ወጣኝ እንዲሁም መስራች አብይ አለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖረው ይችላል ተብዬ ነበር ይላል። እንደ አጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ሲሰራ ምንም ፈረንጅ ነበር የሚታወቅ ቦታ አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አደለ፣ እንዴት እንግዳ ሊመጣ የሚችላል ብሎ ብዙ ቻለንጅ ነበረው እና ያ ነገር ብዙ አድክሞኛል። እውነት ለመናገር ብዙ እንዳንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ህይወት ይቀይራል። አካባቢ ለማል ምርት ይበዛል ማለት ነው። ሙሉ ኤኮሎጂ ተፈጥሮን፣ አካባቢ ጥበቃ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል። የተወለድኩት እንደ ማንኛውም የአስባገድ ልጅ ቤተርስ ነው። የተወለድኩት ደብረ ማርቆስ ወደ ሰማንያ ኪሎ ሜትር ይገባል ምዕራብ በጎጃም ደጋ ዳሞት ወረዳ ነው የተወለድኩትኝ። አነ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በስምንት አመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከአስራ አራት አመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበር እና ከዚያ በኋላ ኢንትረስቴን እያየሁት ሲመጣ ወደ ቱሪዝም ገባሁ። ቱሪዝም አጠር ነው ማለት ነው ሀሳቡ የረጅም ጊዜ ሕልሜ ነው። ምክንያቱም ከአስራ አራት አመት በኋላ ነው ወደ ገጠር ጁናዊት የተመለስኩት እና ስመለስ ድሮ ልፊኝ የማውቀው ተራራ ተሸርሽሮ፣ ጫካው፣ ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኝ ሰወጣ እንደጠበኩት አላገኝነውም እና ያንን አካባቢ እንዴት አድርጌ ነው ወደ ነበረበት የምመልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝ የማወራው ስለ ሕልሜ ነው። ቦታዎችን ሲጎብኝ እንዴት አድርጌ ነው ያንን ሀሳብ ወስጄ ከህብረተሰቡ ጋር አጣምሬ የምፈጥር ብዬ አስብና ይጨነቅ ነበረ። ይሄ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና ዓላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጅ ከስልሳ አባወራዎች ጋር በመቀናጀት መመስረቱን ይገልጻል። ኢትዮጵያ ስናስብ ሰማኒያ ፐርሰንት ገበሬ ነው የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተን ብዬ ስላመንኩኝ ይህንን ነገር በተግባርና ጠቃላይ ማሳየት ፈለግኩኝ። ስለዚህ እኔ አካባቢ ደግሞ ባዛ በተፈጥሮ በላይ ህዝብ አለ፣ ባህል አለ እና ቆይታውን ደግሞ እንዲረዝም ደግሞ እዚ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር ምሮና ያተቆርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ አለ ሚስማር የተሰራሎች ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። እዝም የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ነው የተጠቀምነው። ስንቲሜታችን ኮምፖስት ነው። ወደ ስምንት ሺ ጂሶ ተክለናል። ከዛ ላይ ስንት የተጠቀምንበትን አንድ አመት ካቆይ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጀምር ነው ለገበሬውም እና እንግዲው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው። በሙሉ ኤኮሎጂ የሚያልፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል። እንግዳው መጀመሪያ ይመጣል፣ መንገድ ረጅም ስለሆነ እንዲያርስ ነው የምናረገው። በሚቀጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ነገር ቅርጽ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ቆሎውን፣ ጠላውን ያለውን አርጩን ዲሆን ይመጣል። የማታ የሳት ዳር ጨዋታ አለ። ከገበሬው ጋር ፉከራ፣ ቀረርቶ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ የሆነ እንግዳችን እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬ ቤት ይሄዳሉ ማለት ነው ጎበኞች ከተዋወቁ በኋላ ገበሬ ቤት ሲሄዱ ግን እርሳ ካለ እርሳ ያርሳሉ አጨዳ ካለ ያጭዳሉ በራይ ካለ ያበራ ያበራያሉ ምናንም የገበሬዎች ስራ መስጨትን ጀምሮ ይሰራሉ ማለት ነው እና በወር አንድ ጊዜ ደግሞ የሚካኤል ማህበር አለን አንድነት ውሃ ሀያ ሰው ነው የሚጠጣው ሶስት ሶስት ሰው ነው የሚያወጣው አብይ በአካባቢው ካሉ ስልሳ አባወራዎች ጋር ባለፉት አራት አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል በመጀመሪያ ወፍጮ መንደር ውስጥ ሶስት ወፍጮ ነበረ በጣም ዋጋ ውዱ ነበር ወፍጮ ማለት በጣም ለአስፋገሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸው የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መሆና አሁን ሁለት የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡም ዝቅተኛ የሆነ ዘን እስከ ሀያ ኪሎ ሜትር ድረስ መጥተው የሚያስፈጡ ቀበሮች አሉ ማለት ነው። አንደኛ፣ ሁለተኛ ወደ ስድስት የውሃ ፓምፕ ጠይቆ አርኪቶች አለም አሉ። ሌላው ምንድ ነው የአመጋገብ ስርዓቱ አሁን ብዙ ጊዜ ድንች አለ። ሽሮ ምንድ ነው የሚባለው የነበረው ወይም ሁለት ሰዎች ወሮ ኑሯቸው እንቁላሉን ሽጠው ለውስጡ ነበር የሚያወጣ አሁን ግን ብዙ ዶሮዎች አርብ ሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ለሎጅም ግባት እንዲሸጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ የነበረ በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ። የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ አምስት ሄክታር የነበረውን አስር ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንክትነት አድርገዋል። የአስተሳሰብ ለውጥ አምጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ። አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጅ ከገበሬው ጋር በመሆን ስላስመዘገባቸውና ስለ ሰሯቸው ስራዎች እንዲህ ይገልጻሉ። አሁን ጭራሽ የጎመን አትክልትና የኋታምቡ በጣም ጠቅመናል። ወፍቶች ጠቅመውናል። ሶራኖች የውሃ ፓምፖች ጠግበውናል። የጠጉር ማሽን ምን ዳአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። በሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አጥቦ ተጓል። እንግዲህ ባይሎች የቋንቋ ትምህርት ይማራሉ፣ መዋለ ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምር ይመድብልናል ብለን እናስባለን። የድሮ ቀርቶ መችም ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ አሁን ግን እንደገና እንደገና እንደገና አሮራ ሆኖ ብሩ ስታወት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር፣ ሙሉ ኤኮሎጅ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ተከታዩ ዘገባ ደግሞ ከመገናኛ ብዙኃን ጋር ይያያዛል። በኢትዮጵያ ሚዲያ ውስጥ የሚስተዋሉ የይዘትና መሰል ችግሮችን መፍታት እንዲቻል በአመራር ላይ ትኩረት ማድረግ እንደሚገባ የዘርፉ ባለሙያዎች ይገልጻሉ። ኢትዮጵያ ሚዲያዎች በባለሙያ አለመመራታቸውና የፖለቲካ ጣልቃ ገብነት ዘርፉ ውጤታማ እንዳይሆን በማድረግ ላይ መሆናቸውን በጋዜጠኛ መሰለ ገብረ ህይወት የተጻፈው የሚዲያ አመራር የተሰኘው መጽሐፍ በተመረቀበት ወቅት አስተያየታቸውን የሰጡ ባለሙያዎች ተናግረዋል። ከአሜሪካ ድምጽ ጋር ቆይታ ያደረጉት የመጽሐፉ ደራሲና የዘርፉ ባለሙያዎች ችግሩን ለመቅረፍ ያስችላሉ ያሏቸውን ሀሳቦችም አንስተዋል። ኬኔዲ አባተ ቀጥሎ ያቀርቧል። በኢትዮጵያ የሚዲያ ዘርፍ ተግዳሮቶችና መፍትሄዎቻቸው ላይ ትኩረቱን በማድረግ በጋዜጠኛ መሰለ ገብረ ሕይወት የተጻፈው የሚዲያ አመራር የተባለ መጽሐፍ ምረቃ ላይ አግኝተን ያነጋገርናቸው ደራሲ ጌታቸው በለጠ የኢትዮጵያ ሚዲያዎች ዋነኛ ፈተና ባሉት ጉዳይ ዙሪያ ለአሜሪካ ድምፅ ሀሳባቸውን አጋርተዋል። ለኢትዮጵያ ሚዲያ ማደግ ያለ መስፋፋት ማለት በተወሰነ ደረጃ የመቆም ትልቁ ምክንያቱ በዚህ መጽሐፍ ላይ እንደጠቀሰው የሚዲያ አመራር ነው። ለምን ያ ምክንያት ሆነ? የኢትዮጵያን ግዙፎቹን ሚዲያ በመንግስት ቁጥጥር ስር ናቸው። አንዳንዴ የህዝብ ሚዲያ ይባላሉ እንጂ የፖለቲከኞች ናቸው የሚዘውሩት። የመጣው ስርዓት ፈቃዱን ያስፈጽሙበታል፣ ርዕዮተ ዓለሙን ያካሄድበታል። ስለዚህ የኢትዮጵያ ሚዲያ እድገታቸው የሚጠበቀውን ያህል አይደለም። በእርሳቸው ሀሳብ የሚስማሙት የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ፕሬዝደንትና የአሃዱ ራዲዮና ቴሌቪዥን ስራ አስኪያጅ የሆኑት ጋዜጠኛና ደራሲ ጥበቡ በለጠም አስተያየታቸውን ሰጥተዋል። ጋዜጠኞች የሚዲያ ሲኦል ነበረች ኢትዮጵያ ለረጅም አመታት እና እዛ ውስጥ እንግዲህ አንዱ አመራሮችም እንዳይኖሩ አድርጓቸዋል። ወደ ሌላ አማራጭ እንዲያው አድርጓቸዋል። የፕሬሱ መታፈን፣ መዘጋት፣ እንደገና መጨቆን። ስለዚህ ያንን ክፍተት ሁሉ ማጥራት የምንችልበት አሁን ከውስጥ የውስጥ ችግርን ነው መሰለ የጻፈው። የውጭ ችግር ደግሞ አለ፣ የመንግስት ጫና እና እሱንም ደግሞ ወደፊት ካቃና ነው እነዚህ ሁለቱ ተባብረው የኢትዮጵያ ሚዲያ ሊያሳድጉ ይችላሉ። የሚዲያ ምራር መጽሐፍ ደራሲ ጋዜጠኛ መሰለ ገብረ ህይወት በመጽሐፉ ምዕራፍ 13 በኢትዮጵያ የሚዲያ ችግሮች ማጠንጠኛ የሆኑ ጉዳዮችን ሲዘረዝር በሽታው ፖለቲካ ነው ሲል ይጀምራል። እንዴት ለሚለው ጥያቄ ደራሲው ምላሽ አለው። ያው ከይዘት ውጭ የሆኑ ሰዎች ናቸው የሚመጡት፣ በተለይም ዘላ በሁሉም ሚዲያ የሚመጡት ማለት ትልልቅ ሚዲያ ነው። ስለዚህ ያንን በረባ አግባቡ ስለማይመሩት እነሱ ደግሞ የስልጣን ምንጫቸው ፖለቲካው ስለሆነ ያን ፖለቲካውን ጤንነትና መንግስትን ደግሞ ያስደስታል ብለው የሚያስቡት ነገር ነው የሚያስተላልፉት። ስለዚህ የሀገሪቱ ተጨባጭ ሁኔታ ባለማሳየታቸው ምክንያት ሚዲያው በአግባቡ ሚናውን እንዲወጣ እያደረጉት አይደለም። አንዱ በሽታ የሆነው የፖለቲካውን ያልኩት ይህ ምክንያት ነው። ከ80 ዓመታት በላይ በዘለቀው የኢትዮጵያ የሚዲያ ታሪክ ሚዲያዎቹ የዕድሜያቸውን ያክል ካለመብሰላቸውን ባለፈ በሕዝብ ዘንድ ተአማኒነትን ማትረፍም አልቻሉም፣ የሚለው ጋዜጠኛ መሰለ ከፖለቲካው ጋር ተያያዥነት ያላቸው የይዘት ችግሮችንም ያብራራል። በዋነኝነት እዛ ላይ ያነሷቸው ችግሮች በትልልቅ ሚዲያዎች በመንግስት ያሉ ሚዲያዎች ናቸው በአብዛኛው ማለት ይቻላል። ኢትዮጵያ ባሉ ሚዲያዎች በአመራርነት የሚቀመጡ ሰዎች ከሙያ ውጭ የሆኑ ናቸው። ከሙያ ውጭ መጥተው ወይ በሹመት ወይም ደግሞ በግል ሚዲያ በገንዘባቸው ገንዘብ ስላላቸው ወይም ገንዘብ ካላቸው ቅርብ የሆኑ ሰዎች ነው የሚመሩት እና በዚህ ምክንያት የሚዲያ ወርኪንግ አትሞስፌር ደካማ ነው። ጋዜጠኞች በተቋማቸው ደስተኞች አይደሉም። ይማራሉ በአግባቡ ጋዜጦችን በአግባቡ የሚመራቸው ሰው የለም። ኤዲቶሪያሉን በአግባቡ ይዘቱን በአግባቡ የሚመራ ሰው የለም። ስለዚህ ይሄ ችግር በኢትዮጵያ ያለው ያሉት ሚዲያዎች ተጽዕኖ ፈጣሪ መሆን እየቻሉ አይደለም። ሳቢ ሚዲያ ሳቢ ይዘት ያለው ሳቢ ሀሳብ ያለው ሚዲያ እየተፈጠረ ያለ አይደለም። ተመሳሳይ ናቸው ሀሳቦቻቸው ትልልቅ ሚኒስትር የሚባሉት ጣቢያዎች ሁሉንም ያማከለ የህብረተሰቡን ችግር የሚነቅስ ብልሹ አሰራሮችን፣ ሙስናን የሚያጋልጡ የማይሆኑት በፖለቲካ ሹመኛዎች የሚመጡ ሰዎች ስለሚመሩት ነው ብ በግልጽ አስቀምጫ። ምክንያቱም እነሱን ፍላጎታቸው የፖለቲካውን ጠኛ ተጠበቅ ነው። ተገቢውን የሆነ የሚዲያ ሚናቸውን እየተወጡ አይደለም። ይዘት ንጉስ ነው የሚለው ጋዜጠኛ መሰለ የይዘትን ጉዳይ ከገበያ ጋር በማስተሳሰር ይገልጻል ይዘትና ማርኬቲንግ አብረው ተነጣጥለው የሚሄዱ አይደሉም። የማርኬቲንግ ዋናው ፕሮዳክት ወይም ምርት ይዘትን ነው እና አብረው የሚሄዱ የአንድ ሳንት ገጽታዎች ናቸው በሚል አስቀምጫለው። ምን ማለት ነው? በአንድ ሚዲያ ተጽዕኖ ፈጣሪ ይዘት ካለው ሳቢ ከሆነ ሁሉንም የህብረተሰብ የሚያማክል የህብረተሰቡን ችግር የሚያነሳ ትልቅ አገራዊ ጉዳዮች የሚያነሳ ይዘት ካለ ማርኬቲንጉ ይመጣል። ማርኬቲንግ ያለ ይዘት ምንም ነው፣ ምንም አይሰራም። ምክንያቱም የሚያመር ሂዶ የሚያቀርበው ምርት ይዘት ነው። ደራሲው በመጽሐፉ የተለያዩ የመፍትሄ እርምጃዎችን ያመለከተ ሲሆን አስተያየታቸውን የሰጡን ሌሎች ደራሲያንም መፍትሄ የሚሉትን ሀሳብ ይገልጻሉ። ሚዲያ ስንልበት ለመናገር አሁን በመንግስት ቁጥጥር ስር ያሉትን መንግስታዊ ሚዲያዎችን ማለቴ ነው። መንግስታዊ ሚዲያ ደግሞ ባለቤቱ መንግስት ከሆነ እስቲ ከጁ ያውጣ፣ ለቀቅ ያድርግ የህዝብ እንዲሆን ከፈለገ የሚዲያ አመራር ላይ ያሉትም ከመንግስታዊ ኃላፊነታቸውና ከፖለቲካ ተልዕኳቸው እነሱም ፈቅ ይበሉና የህዝብን ሚዲያ ለህዝብ ባለሙያዎች ካልተሰጠ በስተቀር ይሄንን በውድድር የተሞላ አለም ተቋቁመው ሰማንያ ዓመት ዘጠና ዓመት ከዚህ በኋላ ይቆያሉ ለሚለው ነገር በግሌ ያሰጋኛል። እንደ ባለሙያ ይሄንን ችግር ለመፍታት አጠቃላይ መንግስት ቀስ እያለ ከሚዲያው ውስጥ እጁን እያወጣ ሚዲያዎች ደግሞ እራሳቸው በነጻነት በባለሙያዎች እንዲሰሩ ቢደረግ ነጻነት ቢሰጣቸው። በ13 ምዕራፎች የተከፈለው የሚዲያ አመራር የተሰኘው መጽሐፍ በትናንትናው ዕለት በርካታ ታዳሚያን በተገኙበት ነው የተመረቀው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጋቢና ቪ ይቀጥላል። ተከታዩ መሰናዶ ደግሞ በሳምንቱ ምርጥ ወጣት ያደረግናትን እንግዳ የምናስተዋወቅበት ነው። በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላና የሴቶች ስነ ጾታና ስነ ተዋልዶ ቡድን ለዩኒቨርሲቲው ሴት ተማሪዎች ከስነ ተዋልዶ ባለፈ የራስ መተማመን ስሜት እንዲያዳብሩ የህይወት ክህሎት ልምዳቸውን እንዲካፈሉ የሚያደርግበት መስመር ዘርግቷል። በዚህ ውስጥ ያለፈች ወጣትና ከዩኒቨርስቲው በስነ ህንጻ የተመረቀችው የትም ወርቅ አበበ ነበረች። በዚህ ሳምንት እንግዳችን የነበረችው የትም ወርቅ ብቻዋን ሳይሆን ከዚህ ቀደም የቡድኑ አባል ከነበሩ ሌሎች ተጨማሪ ሴቶች ጋር በመሆን ወደ ዩኒቨርስቲው በመመለስ ወጣቶችን ለማንቃትና የልምድ ልውውጥ ለማድረግ አስባለች። ከየትም ወርቅ ጋር ቆይታ አድርጌ ነበር። ቆይታችን የትም ወርቅ በዩኒቨርስቲው እንዴት ወደ ዜሮ ፕላን እንደገባች የምታወሳበት ይጀምራል። ነጥና አርክቴክቸር ለዩኒቨርሲቲ አምስት ዓመት ከግማሽ ያህል ጊዜ ቆይቻለሁ። ዛው በዛ ጊዜ ውስጥ አሁን የምመለስበትን ክለብ የተቀላቀልኩት ስቲል ከጨረስን በኋላ ነው። ከዛ በፊት ሮፕላን ከመግባቴ በፊት ያለው ጊዜ ይናያል የሚባል አልነበረም። ማለት ትንሽም ይከብድ ነበር። የአየር ሁኔታ ይከብድ ነበር። ከሰዎች ጋር ከአዲስ ሰዎች ጋር መተዋወቅ መቀላቀል ይከብድ ነበር። ጊዜሽን የምታሳልፊበት ቦታ ምናምን አይኖርም ነበር ከዛ በኋላ ግን ሁኔታዎች ተፈጥረው ዜሮ ሳምና መሄድ ከጀመርኩኝ በኋላ በጣም የሚገርም ለውጥ ነበረ። ማለት ስልፍ ጊዜ ሲኖረኝ እዛ ሄዳለውኝ የምፈልጋቸውን መጽሐፎች አክሰስ አድርጌ ማንበብ እችላለው። ግቢ ውስጥ ዋይፋይ እንደልብ አልነበረም፣ እዛ ሄጄ መጠቀም ይችል ነበር። ከዛ በላይ ደግሞ እዛ ሄጄ የማገኛቸው ሰዎች በጣም የሚገርሙ ሰዎች ነበሩ። ማለት ማይሆን ርዕስ እንኳን ተነሱ ማለት በጣም ሊያከራክር አይችልም ምናምን ተብሎ የሚታሰቡ ርዕሶች እንኳን ተነስተው ስታወሪባቸው በጣም ብዙ እውቀት የምታገኝባቸው አይነት የሚገርም የሚገርም አስተሳሰብ ያላቸው ልጆች ያሉበት ነበር። ብዙ ሰው አንኮንዲሽናል ይወድሻል፣ ያቀርብሻል አዲስ ነች፣ የድሮ ሰው ነች ምናምን ብሎ ምን ያን እንትን የሚልበት አይነት ሲትዌሽን የለም እና እዛ ዲላ ያለውን ቆይታዬን በቃ በጣም አሳማሪ አድርጎታል። ከሞላ ጉዳይ ዲላ ቆይታ ቆንጆ ነበር። ማለት የዜሮ ፕላን ክለብ የተቋቋመው ለምን አላማ ነበርና? አንቺስ እንዴት ልትገቢ ቻልሽ? ዜሮ ፕላን ማለት የሴቶችን ችግር ዜሮ ማድረግ አስቦ የተነሳ ክለብ ነው። ከዛ በኋላ ደግሞ አሁን ክለቡ የሚሰራው መሬት ላይ የወረዱ ነገሮች ደግሞ ያሉት ነገሮች ዶርም አካባቢ ላይ ሴቶች የትም ሳይሄዱ የፈለጉትን ለብትን አይነት መጽሐፍ ማግኘት ይችላሉ በጣም ብዙ መጽሐፍቶች አሉ ከዛ ማንበብ እንኳን ባትፈልግ ቤቱ በጣም የሚያምር ስለሆነ በጣም የሚስብ ስለሆነ የደርስ ጊዜ ስር ማሳለፍ ያለች እዛ ማለት ሌላኛው አገልግሎት ቅድም እንዳልኩሽ ዋይፋ ያለ ፕሮግራሞች አሉ በየጊዜው የሚካሄዱ ማለት ነው ቅዳሜ ቅዳሜ አሁን በጣም ብዙ ተማሪ ከግቢ ይወጣል ከግቢ መውጣቱ ችግር ባይኖረውም ከግቢ ከወጣሽ በኋላ ግን ጊዜሻቸው የምትመጪያቸው ችግሮች አሉና ተማሪውን ከግቢ እንዳያወጣ ሌላ ሽናል መያዣ ነገር ማዘጋጀት በሚል ሀሳብ ቅዳሜ ቅዳሜ ሁሌ ፕሮግራሞች አሉ። ግጥም አለ፣ ወግ አለ፣ ቶክሾዎች አሉ፣ በታሳት አለ፣ በፈለግ ሙዚቃዎች ተከፍተው መደነስ እንችላለን ምናምን የሚሉ ሰዎች ተነስተው የሚወዳደሩበት ሽልማቶች ያሉበት ፕሮግራሞች አሉ። ከዛ ደግሞ እዛ ፕሮግራም ላይ ስነቷ አልዶ ነገሮችን የተያዘ ነው። ስልጠናዎች ወይም ትምህርቶች ይሰጣሉ። ስልጠና ያስተላልፋሉ ማለት ነው። ከዛ በተለየ ደግሞ የሪሃብ አገልግሎት ይሰጣል። ሪሃብ ላይ አንድ ሰው በየትኛውም ሁኔታ ተጎድቻለሁ ብሎ ካሰበ፣ ከራሴ ጋር ጊዜ ያስፈልገኛል ብሎ ካሰበ ትንሽ የሩነት ፋይር እንዲያደርግ ተደርጎ አንድ ሰው ኢንስፓየርድ እንዲሆን ተደርጎ ነው ቀለም የተቀባው። የማረፍ አይነት ስሜት አለው። ከራስሽ ጋር ተነጋግረሽ ሀሳቦችሽን ጽፈሽ ማንም ሳይረብሽሽ የምትወጪበት አይነት ሮም አለ ማለት ነው። ካውንስሊንግ አገልግሎት ይሰጣል። ካውንስሊንግ ሩም ላይ የአቻላቻ ምክክር ነው የሚሰጥበት እዛ ቦታ ላይ ሻን ስለሚሆኑ ችግሮቿን በቀላሉ መናገር ስለሚችል ችግሮቹን በቀላሉ ተነጋግረው እዛው መስጣት ይችላሉ ማለት ነው። ብዙዎቹ ሁሉንም ያማከሉ ሩሞች ናቸው ያሉት ሩሞች ማለት ሀያ አራት ሰዓት መጠቀም ይችላሉ። በዚህ ቡድን ውስጥ አብረሽ በመሳተፍሽ በዚህ ሂደት ውስጥ በማለፍሽ በህይወ ላይ ያሳደረው ጫና ወይም ደግሞ ይህንን አግኝቻለሁ የምትው ነገር ምንድን ነው? እሱ አንድ ነገር መግለጽ ይከብደኛል። ምክንያቱም በጣም ብዙ ነገር ነው ያተረፉት። ግን በጣም በዋነኝነት ራሱን ብትሆኝ እና ኮንፊደንስ እንዲኖርስ ይነገርሽ አለ አደለም በተግባርትን ለማመጨረሽ ሁሌም ንትናለ ልምምዶች አሉ። በተግባር ኮንፊደንስ እንድትሆኝ ራሽ እንድትሆኝ ማንም ሰው ጋር ቢሆን እራሽን መግለጽ እንድስ የትኛውም አይነት ሲትዌሽን ላይ ብትሆኝ ራሽን ፊት ለፊት ተናግረሽ እንደዚህ ነው ነገር ችግሮች ሲገጥሙ እኔ ማድረግ እችላለሁ እኔ መለወጥ እችላለሁ እኔ አያቅተኝም እኔ ብርቱ ነኝ የሚለውን ሀሳብ እንዲኖርሽ ይነገርሻል፣ ሳይሆን በተግባር ስለመሆን ነጃለች እኔ እኔ ጋር ያለው ጉልበት አቅም በቂ እንደሆነ እንድረዳ አድርጎኛል። ከዩኒቨርሲቲ ከወጣችሁ በኋላ ተመልሳችሁ ይሄንን ክለብ ለማደራጀት እየሄዳችሁ ነው እና አንቺ ከስንት ጊዜ በኋላ ነው እየተመለሽ ያለሽ? ምንድን ነው እሱ አላማችሁስ? እስኪ አያይዘሽ ንገሪኝ። ከአራት አመት በኋላ የሚመለስ ልጆች አሉ። እኔ ከአመት በኋላ ነው የሚመለሰው። የምንመለስበት አላማ ደግሞ ኤሮፕላን ቤታችን ስለሆነ ቤታችንን አፍቆ ነው የምንመለሰው። እኛ እዛ እያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ ግቢ ላይ የነበረውን የህይወት ልምዳችን ለማካፈል፣ ከግቢ ውጪ ከወጣን በኋላ ደግሞ ያለውን ቻሌንጆቹን እንዴት እንዳለፍናቸው ልናስታ ሂ የህይወት ልምዳችን ልናካፍልላቸው። ከዛ በላይ ደግሞ እዛ ስትሄጂ ማንም ከማንም በላይ የተሻለ የሚባል ነገር ስለሌለ ሁሉም ሼክ ስለሚደራረግ፣ እኛም እዛ ሄደን እዛ ባሉ የክለብ አባሎች ኢንስፓይር ለመሆን አሀ እንደዚ ያለ ለካ ብለንም ለመመለስ እነሱንም ደግሞ እኛ እንደዚህ አልፈናል፣ እንደዚህ እንደዚህ አድርገናል፣ ከእኛ እንደዚህ አይነት ነገሮች ተማሩ ብለን ልንነግራቸው፣ ብቻ ስበስ ኢንስፓይር ለመደራረግ ነው የምንሄድ። ይህን ማድረጉ በህይወት ላይ የሚያሳድረውና የሚያመጣው ነገር ምንድን ነው ትያለሽ? አሁን ግቢ ላይ ስትኝ ብዙ ጊዜ የሚያልቅ አይመስልም የግቢ ህይወት፣ ግቢ ላይ የምታሳልፊያቸው ነገሮች እንትና አካዳሚካሊ የሚደርስብሽ ችግር አለ። ከዛ ኖርማሊ ሶሻል ላይፍ ላይ የሚመጣብሽ ነገር አለ። እኔ እዛ እያለው ተመርቀው የወጡ ሰዎች መጥተው ልምዳቸውን ሲያካፍሉ እንጂ ለካ ያልፋል ይሄ ነገርም ይህን ነገር እኔ ማሸንፍ መውጣት ይችላለው ለካ የሚል ሀሳብ እኔ ውስጥ መፍጠር ችሎ ነበር። የሌሎች ተመርቀው የወጡ ተማሪዎች ወደ ግቢ ተመልሰው ልምዳቸውን ሲያካፍሉ ከወጣ ሰው የሆነ ልምድ ማግኘት በሚገርም ደረጃ የተማሪውን አስተሳሰብ የተማሪውን ኢንስፓሬሽን መለወጥ ይችላል። ሌሎች ግቢዎች እና ዩኒቨርሲቲዎች ውስጥ እንዴት ይህንን ልምድ ሊያዳብሩ ይችላሉ ትያለሽ? የምትዩ ነገር ካለ ማጠቃለያ። አሁን ዜሮ ፕላን ሲጀመር እኔ አልነበርኩኝም፣ ግን ያኔ በነበረ ሰዓት በጣም ማለት ብዙ ነገሮች ባልተሟሉበት ሁኔታ መሬት ላይ ቁጭ ብለው ምናምን ፎቶቸውን አይፈናልና፣ ሌሎች ግቢዎች ላይ እንደዚህ አይነት ነገሮችን መጀመር ከፈለጉ ባላቸው እጃቸው ላይ ባለው ጥቂት ነገር ፍላጎታቸውን ይዘው ቢነሱ እንደዚህ አይነት ነገሮች ማድረግ ይችላሉ። ምናልባት የግቢው አስተዳደሮች ምናምን መተባበር እንዲችሏቸው ማድረግ ከቻሉ እነዚህ ነገሮች በደንብ ግቢ ውስጥ ማስፋፋት ይችላሉ። ምክንያቱም እዛ ግቢ ውስጥ ግዴታ ሌላ የሚረዳ ሰው ምጣት የለበትም። እዛው ተማሪው ዶርም አካባቢ ላይ ያለውን አንድ ሩም አጥርቶ ከዛ በኋላ እዛው እርስ በእርሳቸው ቁጭ ብለው እያወሩ በዚህ ብናደርግ እኔ እንደዚህ አይነት ችግር ገጥሞኛል፣ መፍትሄው ምን ሊሆን ይችላል የሚለውን አንደኛው ለሌላኛው እየተነጋገረ እርስ በእርስ እያወሩ ከዛ በኋላ በትንሹ ከተጀመረ በኋላ እንደዚህ በጣም ትልቅ መሆን የሚችልበት ደረጃ ላይ ማድረስ ይችላል። ዚ ያስ በጣም ነው የማመሰግነው። የትምወርቅ ከአሜሪካ ድምጽ ጋር ለነበረች ቆይታ አመሰግናለን። ዳቢናቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በዚህ ሳምንት ሌላው ያነሳነው ነገር ሳምንቱ በማህበራዊ ሚዲያ ድረ ገጾች ላይ ምን አይነት ቁም ነገሮችን ይዟል የሚለውን የቃኘንበት አጭር ዳሰሳ ነው፤ ቀጥሎ ይቀርባል። የጀርመን የባህል ማዕከል በአዲስ አበባ ባለፉት ሁለት ዓመታት ተቋርጦ የነበረው የአውሮፓውያን ፊልም ፌስቲቫል በድጋሚ አስጀምሯል። የፌስቲቫል ለሀያኛ ጊዜ የሚካሄድ ሲሆን ከሚያዝያ ማብቂያ አንስቶም በግንቦት የመጀመሪያዎቹ ሁለት ተከታታይ ቅዳሜና እሁዶች ይካሄዳል። የዘንድሮ ፌስቲቫል ጠንካራ ሴቶችና ድንበር ተሻጋሪ በተሰኙ ሁለት ዋና ዋና ሀሳቦች ላይ ያጠነጥናል። በፊልም ፌስቲቫሉ ላይ ከአውስትሪያ፣ ቤልጂየም ቼክ ሪፐብሊክ፣ ደንማርክ፣ ፊንላንድ፣ ፈረንሳይ German Greek አየርላንድ ጣሊያንና ከሌሎች ስድስት የአውሮፓ ሀገራት የተውጣጡና በአውሮፓና በአፍሪካ ህብረት ተወካዮች የተመረጡ 18 ፊልሞች ለእይታ ይቀርባሉ። እነዚህ ፊልሞችም የአውሮፓን ስነ ጥበብ ባህልና ታሪክ ያሳያሉ በሚሉ መስፈርቶች የተመረጡ ናቸው። ፌስቲቫሉ ከዚህ በተጨማሪም ሰላም፣ ትዕግስት፣ ውይይትና አንተ ትብስባይነትን የሚያበረታቱ በመሆናቸው የተመረጡ ናቸው ሲል የጀርመን ባህል ማዕከል አስታውቋል። ይህ የፊልም ፌስቲቫል በአዲስ አበባ ቫምዳምስ የፊልምና ቲያትር አዳራሽ የሚታይ ሲሆን መግቢያው በነጻ ነው። በሌላ በኩል የጀርመን ባህል ማዕከል ወጣት ደራሲዎችን ለማበረታታት ዕድሜያቸው ከ18 እስከ 35 ለሆኑ ብቻ በአማርኛ የተጻፉ የአጫጭር ልብ ወለዶች ውድድር አዘጋጅቷል። የውድድሩን ዝርዝር በተቋሙ ፌስቡክ ገጽ ላይ ይገኛል። እስ ደግሞ ሴንተር ፎር አፍሪካን ሊደርሽፕ ስተዲስ ኤክሳብ ካልስ ከእንግሊዝ ኤምባሲ ጋር በመተባበር ዋርካቴክ የተሰኘ በአየር ንብረት ለውጥ ላይ ችግር ፈቺና በቴክኖሎጂ የታገዘ የፈጠራ ሀሳብ ያላቸውን ወጣቶች ለማሰልጠን ምዝገባ መጀመሩን አስታውቋል ይህ የስልጠና እድልም በውድድር አሸናፊ ለሆኑ ወጣቶች የሚሰጥ ሲሆን እስከ ግንቦት 28 ድረስ ምዝገባው የሚጠናቀቅ ይሆናል መረጃውን ያገኘነው ከኤክሳብ የፌስቡክ ገጽ ነው ታዋቂዋ የዩሲ በርክሌ የኮምፒውተር ሳይንስና ሰው ሰራሽ ልቀት ስሌት ተመራማሪና ረዳት ፕሮፌሰር ረዴት አበበ የ2022 ዓ ም የአንድሩ ካርኒጌ ፌሎሺፕን አሸነፈች። ረዴት ከዚህ ውድድር የ200000 ዶላር አሸናፊ መሆን ችላለች። በዚህ ፌሎሺፕም አሸናፊ ልትሆን የቻለችው ማህበረሰቡ ላይ ተጽዕኖ በሚያመጡ ጉዳዮች ላይ ለውጥ ለማምጣት እያደረገችው ስላለው ተሳትፎና ጽሁፎች ነው። መረጃውን ከአሉር ኢትዮጵያ ገጽ ነው ያገኘ ነው። በመጨረሻም ባለፈው እሁድ ታስበው በዋለው ባለም አቀፉ የእናቶች ቀን ሙዚቀኛ ዘሩባቤል ሞላ ሁሌ ሁሌም አስብሻለሁ የሚል ሙዚቃ ለቋል። ዘሩባቤል በተያያዘ በፌስቡክ ገጹ ላይ በግል ምክንያት በለዛ የሙዚቃ አዋርድ ሾው ላይ ከመወዳደር ራሱን ማግለሉንም አስታውቋል። ከአሜሪካ ድምፅ ኤደን ገረመው። አድማጮቻችን ከጋቢና ቬ ጋር ስለነበራችሁ ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ጨርሰናል። ኤደን ገረመው መርሃ ግብሮን እየመራው ከኤልያስ አስማረ ጋር ብዣችሁ ቆይቻለው። ሰላም ጤና